the voice of America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን የዛሬ ሮብ የካቲት 11 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍሰሐዬ ነኝ። በዛሬው ፕሮግራማችን የምናቀርባቸው ዝግጅቶች የኢትዮጵያ የምጣኔ ሀብት እድገት ሁኔታና፣ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ለምርጫው የሚያደርገው ዝግጅት የሚሉት ናቸው። አሁን ግን የዓለም ዜና ይቀድማል። አዲሱ አበባ ያነብልናል። እንደ ምን አምሽታችኋል። ሁከተኛ ጽንፈኝነትን መጋፈጥና መከላከል በሚቻልባቸው መንገዶች ላይ ለሚመክረው ዋሽንግተን ዲሲ ላይ ዛሬ ለሚጀመረው ዓለም አቀፍ ጉባኤ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ንግግር ያደርጋሉ ተብሎ እየተጠበቀ ነው። ፕሬዚዳንቱ ዛሬ በሎስ አንጀለስ ታይምስ ጋዜጣ የዛሬ እትም ላይ ባወጡት መጣጥፍ እንደ አይሲልና አልቃኤዳን የመሳሰሉ ቡድኖች ሰዎች በፍትህ እጦትና በሙስና ምክንያት ሕይወታቸው ሳይለወጥና ሳይሻሻል ሲቀር የሚፈጠርባቸውን ቁጣ እየተጠቀሙ ናቸው ዓለም ለወጣቱ የተሻለ ነገር መስራት አለባት ብለዋል። በሦስት ሰዓት ዜናችን ዝርዝር መጽሔቱ ያቀርባል። የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ሊቢያ ውስጥ ስላለው ቀውስ ለመነጋገር ዛሬ ረቡዕ አስቸኳይ ስብሰባ እንደሚቀመጥ ተነገረ። እስላማዊው ነውጠኛ ቡድን አይሲል ሊቢያ ውስጥ የሚገኙ የ21 ኮፕቲክ ክርስቲያኖችን አንገት ከቀላ ወዲህ የጎረቤት ግብፅ መንግስትም ፊቱን ወደ ሊቢያ ማዞሩ ይታወቃል። የግብፁ ውጭ ጉዳይ ሚኒስትር ሳሜ ሐሰን ሾክሪ ሰሊም ትናት ማክሰኞ ኒውዮርክ ውስጥ ለጋዜጠኞች ሲናገሩ ሙአመር ጋዳፊ ከስልጣን ከተወገዱበት እንደ አውሮፓ ቆጠር ከ2011 ጀምሮ ለሚሊሽያዎች ይላክ የነበረው ጦር መሳሪያ ሊቆም የሚችልበትን ሁኔታ ጨምሮ የተላለፉትን ውሳኔዎች በመተግበር ረገድ የአረብ ዲፕሎማቶች ምክክር እያደረጉ ናቸው ብለዋል። ህጋዊ መንግስት አሉ። በፖለቲካውም ሆነ በወታደራዊ ረገድ በጸጥታው ጥበቃ ምክር ቤት የተከለከሉ የጦር መሳሪያዎች ህግን አስመልክቶ የሊቢያን ህዝብና ከሊቢያ ውጭ ያሉ ዜጎችን ህይወት ለመጠበቅ ከፍተኛ ድጋፍ ይፈልጋል። የዚህ ረቂቅ ህግ ግን ዛሬ ረቡዕ ይፋ ይሆናል ተብሎ አይጠበቅም። የናይጄሪያው አማጺ ቡድን ቦኮ ሃራም መሪ ቀድሞውንም አመጽን በመፍራት ወደሚቀጥለው ወር የተላለፈውን የአገሪቱን ምርጫ እንደሚያደናቅፍ ዛተ። ትናንት ማክሰኞ ምሽት ላይ በኢንተርኔት ባወጣው ቪዲዮ የዚሁ ቡድን መሪ አቡበካር ሼክ ሲናገር በሚፈጠረው ግጭት ተዋጊዎች የሕይወት መስዋዕትነት ቢከፍሉም አላህ ይህ ምርጫ እንዲካሄድ አይፈቅድም ብሏል። ከወር ከአስራ አምስት ቀን በኋላ እንደሚካሄድ ቀን በተያዘለት በዚህ ምርጫ ናይጄሪያውያን እንዳይካፈሉ ነውጠኛ ቡድን ቦኮ ሀራም ደጋግሞ ማስጠንቀቁ አይዘነጋም። አብዛኛዎቹ የዩክራይን ወታደሮች በአፍቃሪ ሩሲያ ሽምቅ ተዋጊዎች ቁጥጥር ስር ከነበረችውና ምንም እንኳ ተኩስ አቁም ቢደረግ ውጊያው ካልቆመባት ከምስራቃዊቷ ዴባልሲቭ ከተማ ለቀው መውጣታቸውን ፕሬዚዳንቱ አስታወቁ። በዚሁ መሰረት የኪቭ ወታደሮች በእቅድና በስልት በተቀናጀ መልኩ ዲባት ሴቨርን ከተማ ለቀዋል ሲሉ ፕሬዚዳንት ፔትሮ ፖሮሼንኮ በቪዲዮ ይፋ ባደረጉት መግለጫቸው አመልክተዋል። ሚስተር ፖሮሼንኮ ዛሬ ረቡዕ ወደ ረፋዱ ላይ ወደዚያው ሄደው ወታደሮችን እንደሚጎበኙም ታውቋል። እስካሁን ባለው ጊዜ ወደ 80 ከመቶ ያህል ወታደሮች ለቀው መውጣታቸውን የገለጡት ፕሬዚዳንቱ በሚወጡበት ጊዜ በተፈጠረም ግጭት 30 ወታደሮች መቁሰላቸውንም ተናግረዋል። በመጨረሻም ዛሬ ረቡዕ ይፋ በሆነ በአንድ የተባበሩት መንግስታት ድርጅት ዘገባ መሠረት አፍጋኒስታን ውስጥ ከግጭቶች ጋር በተያያዘ አመፅ የሞቱ ሰዎች ሰላማዊ ሰዎች ቁጥር ቢያንስ እንደ አውሮፓ አቆጣጠር ካለፈው ከ2009 ዓ.ም ወዲህ በ25 ከመቶ አድጓል። በእንግሊዝኛው ምህጻረ ቃል ኡነማ በአፍጋኒስታን የተባበሩት መንግስታት ረዳት ሚሽን እንዳመለከተው ውጊያው ሕፃናትንና ሴቶችን ጨምሮ የ3699 ሲቪሎችን ሕይወት ሲያጠፋ የሌሎች 6849 የሚሆኑትን ደግሞ አቁስሏል። አድማጮች ለሰዓት ያለን ዜና በዚሁ አበቃ። አዲሱን ለዜናው እናመሰግናለን። በሦስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ግን ወደ ቀዳሚው ርዕስ እናመራለን። በኢትዮጵያ የምታየው የምጣኔ ሀብት እድገት በስፋት የአገልግሎት ዘርፍ ላይ ያተኮረ ነው። በግብርናና በኢንዱስትሪ ዘርፎች የሚታየው እድገት አናሳ በመሆኑ የሀገሪቱ መንግስት የተለያዩ ማበረታቻዎችን ለባለ ሀብቶች የሚሰጥባቸው ፖሊሲዎች ቀርጿል። እነዚህ ፖሊሲዎች የአተገባበር ችግሮች ቢኖሯቸውም መሰረታዊ ሀሳቡ የኢንዱስትሪ ልማትን ለማበረታታት በተለይ የግሉን ዘርፍ ተሳታፊ ለማድረግ ያለሙ ናቸው። በተግባር ደግሞ መንግስትና ሌሎች ከመንግስቱ ጋር የተገናኙ ድርጅቶች የገበያ ተወዳዳሪነትን ማቀጨጫቸውን የምጣኔ ሀብት ተንታኞች ያስረዳሉ። በአጠቃላይ የሀገሪቱን የኢንዱስትሪ ፖሊሲና ተግባራዊ እንቅስቃሴውን የሚመለከት ውይይት ሄኖክ ሰማግዜር አዘጋጅቷል። ቀጥሎ ይቀርባል። ወለለ አሁን ሼዶች ይሰራሉ። አሁን ለምሳሌ እዛ የመጀመሪያ ፌዝ የሰራ ናቸው። አምስት ሼዶች አሉ። አንዱ ሼድ ወደ አስር ሺህ ሜትር ስኩዌር መልከት አስር ሺህ ሜትር ስኩዌር ማለት አንድ ስታዲየም ማለት ነው። እነዚህ ሁለት አስር ሺህ እና ሶስት አምስት ሺህ ግማሽ ስታዲየም ሼድ ማለት ነው። የኢንዱስትሪ ሕንጻ እና እሱ የሚል ዚህ ተይዘዋል። እነዚህ ደግሞ ለኤክስፖርት ናቸው። ሌላው ደግሞ ከሱ ጎን አሁን ይሄንን እንደሰራን አስራ አምስት ተጨማሪ ህንጻዎች እየተሰሩ ናቸው። ሰፋፊ ነው። ግዙፍ ስራዎች ናቸው። ብዙ ስራ የሚጠይቁ ሁኔታዎች ናቸው። ሰፊም ናቸው። እንግዲህ ከዚህ ጋር ተያይዞ ኢንዱስትሪ አንድ የሚመሰገንበት በታሪክም ደግሞ የሚታወቀው በአውሮፓ የኢንዱስትሪ ሪቮሉሽን ወይም አብዮት በተካሄደ ጊዜ የስራ እድል መፍጠር ነው። ከገጠር በግብርና ስራ መሳተፍ ያልቻሉ ጥቂት ትምህርት ያላቸው ሰዎች ወደ ከተማ መጥተው በስፋት ስራ እንዲያገኙ እድል የሚከፍት ነው። ይሄ ዘርፍ እና ኢንዱስትሪው የፈጠራቸው የስራ እድሎችስ ምን ይመስላሉ? እንግዲህ እንደሚታወቀው ያው ኢንዱስትሪው እየፈጠረው ያለ ሰው ሀይል የስራ እድል ፈጠራ እ በጣም ከፍተኛ ነው። በተለይ ኢንዱስትሪው ምናልባት እዚህ ቻይና የኢንዱስትሪ ዞን አይተዋል? አይቼዋለሁ ስትሄድ፣ እንግዲህ አሁን በሆነ የሺፍት ሰዓት ብታይ ከዛም የወጣው የሰው ሀይል በጣም ከፍተኛ ቁጥር ያለው የሰው ሀይል ወጣት እና ያው ትሬንድ የሆነ ሰው ሀይል ነው የሚቀጠረው። ስለዚህ ሰው ሀይሉ ኢምፕሎይመንት ኦፖርቹኒቲ በጣም ሰፊ ነው። እርግጥ አሁን በፊገር ማስደገፍ ቢያስቸግርም በተለይ ጥቃቅንና አነስተኛውን ባለፈው አመት ወደ አንድ ነጥብ አምስት ሁለት ሚሊዮን የሚሆን የወጣት ስራ እድል ፈጥሯል። ዞሮ ዞሮ ወደ ማኒፋክቸሪንግ ስንመጣ በመቶ ሺዎች የሚሆኑ ስራ እድል ያገኙበት ሁኔታ አለ። እዚህ አንድ ፋብሪካን ብንወስድ አሁን የአይካ አዲስ ብንወስድ ስምንት ሺህ ሰራተኛ ነው አንድ ፋብሪካ ውስጥ። አሁንም እየመጡ ያሉ ፋብሪካዎች አራት ሺ ሶስት ሺ ሰራተኛ እድል የሚሰጡ ናቸውና እያደገ ሲሄድ ስራ ዕድል ፈጠራው በጣም ከፍተኛ እንደሚሆን ይገመታል። እንግዲህ የመጨረሻ ጥያቄ የሚሆነው አቶ ታደሰ በሀገር ውስጥ የገበያ ተወዳዳሪነት ጉዳይ ላይ ያተኩራል። የሀገር ውስጥ ባለሀብቱ እርስ በርስ ሊወዳደር የሚችልበት ከዚህ ጋር ተያይዞ በተለይ በአውቶሞቲቭ ኢንዱስትሪው ማለት መኪና መገጣጠምና ለገበያ በማቅረብ ዙሪያ በቅርብ ጊዜ መንግስቱ በተለይ የመከላከያ ሚኒስቴር ወደዚህ ስራ መግባቱ የግል ባለሀብቶችን የተለያዩ የግል መኪና አምራች ኩባንያዎችን ገበያቸውን በእጅጉ እየጎዳው እንደሆነና መወዳደር እያቃታቸው እንደሆነ አንዳንዶቹ እንዲያውም ስራቸውን አቁመው እንደወጡ ለእኛ ለዝግጅት ክፍላችንም ሲገልጹልን ነበርና፣ እንዴት ነው መንግስቱ በስፋት በኢንዱስትሪው ተሳትፎ በሚያደርግበት ጊዜ የግል ባለሀብቱን እንቅስቃሴ ያቀጫልና፣ ይሄ ምንም የሚያጠራጥር ጉዳይ ስላልሆነ እንዴት ነው የግል ባለ ሀብቱን ልታበረታቱት የምታስቡት? መልካም። እንግዲህ በነገራችን ላይ ይሄ የተሳሳተ አስተሳሰብ ነው። መንግስት በዚህ በኢንዱስትሪ ሲገባ የግል ሴክተሩን ተስፋ ለማስቆረጥ ወይም ከስራ ለማስወጣት የሚል እሳቤ በምንም ተአምር ሊታስብ አይችልም። መንግስትም ይሄ አላማም የለው መንግስት እንዲያውም በዚህ ወደ ምርት የሚገባው ፕራይቬት ሴክተሩን ለመደገፍ እንዲሁም የሚሰራ መሆኑን ለማሳየትና ፕራይቬት ሴክተርም ደግፎን ለመውጣት የሚፈለግ ነው። በነገራችን ላይ እዚህ ላይ ብዙ ታሪኮች እና ብዙ አስተሳሰቦች ሊመጡ ይችላሉ። ይሄ ኮምፕሊትሊ ሮንግ ነው። አሁን የዚህ የሜቴክ አንስተ ነው። እንግዲህ አሁን እየገባኝ ያለው ልክ ነው። ስለሜቴክ ከሆነ ይሄ ከሆነ ሜቴክ ለብቻው እንኳን አንድ የሆነ ሰርቬይ ብትሰራ እንዴት ነው እነዚህ ጥቃቅንና አነስተኞች እና መካከለኞች ይዞ እየወጣ ያለው ብለ ሰርቬይ ብታደርግ፣ ሪሊ በጣም በሚገርምህ ሁኔታ ነው እየሰራ ያለው። አሁን ለምሳሌ ስኳር ፋብሪካዎችን ብንወስድ፣ ሜቴክ እነዚህ እየተሰሩ ያሉ ስኳር ፋብሪካዎች ትልቅ ሚና አለው። ይሄ ሲሰራ ግን ብቻውን አይደለም እየሰራ ያለው፣ ሳብ ኮንትራክት እያደረገ የተለያዩ ኮምፖነንቶች ውስጥ ለተለያዩ በዚህ በብረታ ብረትና ኢንጂነሪ ላሉት እየሰጠ እና አሰንብል እያደረገ ነው እየሰራ ያለው። ይሄ ሊታወቅ ይገባል። ይሄ ፈጽሞ እንዲያውም አሁን ከዛ አልፎ በየአካባቢውም ፕሮሞት ለማድረግ የብረታብረት ኢንጂነሪንግ ለማስፋት በየቦታው ማሰልጠን ስራዎች እየሰጡ እየሰለጠኑ ባለ ሀብት የሚሆኑበት ሁኔታ አለ። ስለዚህ ይሄ ሪሊ በጣም ቁንጽል በሆነ መልክ የሚገልጹት ነው የሚሆነው። አቶ ታደሰ በጣም አሁን የገለጿቸው በተለይ በጥቃቅንና አነስተኛ በስፋት ደግሞ የፋይናንስ አቅም የሌላቸውን በተለያዩ በየክፍለ ሀገሩ የሚገኙ ሰዎችን አደራጅቶ ኮንትራክት በመስጠት ሳብ ኮንትራክት በመስጠት የማሰራት ሂደት ያው መንግስት ስራዋን በሚሰራ ጊዜ በዚህ አይነት እንደሚሰራ በአለም አቀፍ ደረጃም እዚህም የዩናይትድ ስቴትስ መንግስት የመከላከያ ሚኒስትር በሳብ ኮንትራክተሮች ነው የሚሰራው። ነገር ግን ይህንን ጥያቄ የሚያነሱት ባለሀብቶች በሳብ ኮንትራክት አይነት አይደለም የሚነጋገሩት። ከነኚህ ትልልቅ የመንግስት ኩባንያዎች ጋር እጅ ለእጅ መጋፋት የሚችሉበት፣ መወዳደር የሚችሉበት የገበያ አምድ እንዲኖር ይፈልጋሉ። ይሄ በሜቴክ ስር ሆኖ ለመስራት ሳይሆን ሀሳባቸው እነሱ አልቻልንም የሚሉት ከሜቴክ ጋር ለምንኛስ መወዳደር አንችልም፣ አቅም እንዳንገነባ አድርጎናል የሚል ነው። ይህንን እንግዲህ እነሱም ብቻ አይደሉም የሚያቀርቡት። የዓለም አቀፍ የገንዘብ ድርጅት አይኤምኤፍ በተደጋጋሚ ለኢትዮጵያ መንግስት በሚሰጠው አመታዊ ምክር ውስጥ የሚያካትቱት ነገር የመንግስቱ ዘርፍ በእጅጉ እየሰፋ በሄደ ቁጥር ለግሉ ዘርፍ የሚኖረው ብድር፣ የግሉ ዘርፍ የሚኖረው የገበያ ተወዳዳሪነት ይወድቃል እና በረጅም ጊዜ ደግሞ የኢትዮጵያን ኢኮኖሚ የሚሸከመው እርሶም እንደሚያውቁት የኢንዱስትሪ ሚኒስትር የንግድ ሚኒስትርም ሆነው ከዚህ በፊት ሰርተዋል በሚኒስትር ዴታነትም ወሳኝ ነው የግሉ ዘርፍ እና ከዚህ አንጻር ነው ለማለት ነው በነገራችን ላይ እኩል የሚወዳደሩት ቢሆኑ ቢሆኑም ለመወዳደር እንዲያውም የድጋፍ እንትን አላቸው ሜቴክ በጣም ነው የሚደግፋቸው። እኩል ተወዳድረው ለመሄድም የሚያግሳቸው የለም። ፖሊሲውም ፌር ነው፣ ለሁሉም ኢኩዊታብል ነው። ስለዚህ ምናልባት አይ ቲንክ እንዴት እንደሚያዩት ወይም ትሬስ ሊያደርጉት ያልቻሉት የውስጥ ችግር ካሌለ በስተቀር ይሄ አሬንጅመንት በምንም ተአምር ሌሎችን ተስፋ የሚያስቆርጥ አይደለም። ለማደግ ይችላሉ። ደግሞ ገና ያልተነካ ነው ኢትዮጵያ ውስጥ ማኒፋክቸሪንግ። ወዲሁ ይሄ ሊነሳ አይገባም። አቶ ታደሰ ሀይሌ የኢትዮጵያ የኢንዱስትሪ ሚኒስትር፣ ለጊዜዎት አመሰግናለሁ። እሺ እኔም አመሰግናለሁ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሀሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በመጨረሻም በኢትዮጵያ ጠቅላላ ምርጫ የሚካሄድበት ጊዜ ሶስት ወራት ገደማ እንደቀረው ይታወቃል። በምርጫው የሚሳተፈው አራት ክልላዊ ድርጅቶችን ያቀፈው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ተመራጮችን በማቅረብ ብዛት ከኢህአዴግ ቀጥሎ ሁለተኛ እንደሆነ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። መድረክ በምን መልክ እንደሚሳተፍና ስለሚያደርጋቸው ዝግጅቶች እንዲሁም ስለሚወዳደርባቸው ነጥቦች እንዲያብራሩልን የድርጅቱን ፕሬዚደንት ፕሮፌሰር በየነ ጴጥሮስን ጋብዘን በትላንቱ ፕሮግራማችን ሰፊ ማብራሪያ እንደሰጡን ይታወሳል። ዛሬ ደግሞ ሁለተኛውን ክፍል እናቀርባለን። እንግዲህ የጥራት ጉዳይ በየጊዜው የሚነሳ ነገር ነው። እርስዎ የሚሉኝ ያሉት ጥራቱ ይስተካከል ነው ወይስ በየቦታው ዩኒቨርሲቲዎች፣ ትምህርት ቤቶችም መከፈታቸውን ነው የሚቃወሙ ያሉት እንደ ጠበል ሲሉ? እኔ በዚህ እኮ ባለሙያም የትምህርት ሥርዓትንም አስተዳድሬም የማቅ ሰው ነኝ እና የሚከፈተው እኮ በሀገሪቱ አቅም ደረጃ ብቃትን ባረጋገጠ መልኩ ነው መሆን ያለበት። ያሉት ዩኒቨርሲቲዎች ሊያገለግሉ ይችላሉ ለተወሰኑ አመታት እስካሁን ድረስ ያሉት ማለት ነው። ስለዚህ የተከፈቱትን ብቃት እየሰጡ መሄድ ስገባ በየአመቱ ፕላን ውስጥ በዚህ አመት አስር ልንከፍት አቅደናል፣ በዛኛው ደግሞ ይሄን ያህል ልንከፍት የሚባለው ይሄ ነው ጠበል ያልኩሽ። እኔ አይክፈት አይደለም የምለው ግን ብቃቱን ማረጋገጥ ሳንችል አንክፈት ነው። አቃቸው ምሳሌዎች አሉ። የዚህ አይነት ህዝብ ግፊት የሚኖርበት ነገ ይህ ብሔረሰብ እያለው ይህኛው ለምን አይኖረውም አይነት ነገር ላይ እየወረደ ነው። እና ይህንን በጥንቃቄ ማየት ተገቢ ነው ነው እያልኩ ያለሁት። ለምሳሌ ጤናንና ድህነት ቅነሳን የመሳሰሉት ምን እቅድ አላችሁ? አዎ ጤናን በሚመለከት አሁንም ጥራት ያለው የጤና አገልግሎት ህዝቡ እንዲያገኝ የማድረግ ጥረት ነው መኖር ያለበት። በአሁኑ ጊዜ የመንግስት አይና ተቋማትን ህዝቡ ይሸሻቸዋል። እነዚህ የግል በአግባቡ ቁጥጥር የማይደረግባቸው የህክምና ተቋማት በአሁኑ ጊዜ ቅርታ ይደረግልኝና እያንዳንዱ ዶክተር የራሱን ሆስፒታል ከፍታለሁ የሚል አይነት የግል ኢንቨስትመንት እንቅስቃሴ ነው እየታየ ያለው። የሚሰጠው አገልግሎትና ክፍል የሚባለው በኢትዮጵያ ኢኮኖሚ አቅም የማይመጣጠኑ ናቸው። ስለዚህ አንደኛ የመንግስት የጤና ተቋማት ብቃት ኑሯቸው ኳሊቲ ላይ የማትቆር ግዴታ አለ። መንግስት ብዙ ሆስፒታሎች፣ ብዙ ጤና ጣቢያዎች፣ ማዕከሎች እያሰራ ነው እስከ ነጥብ ጣቢያ ድረስ። ነገር ግን ሄዶ አገልግሎቶቹ ሲታዩ ባዶ ሆኖ ነው የሚታዩት እና ይሄንን እንዲያው እንደው ለመታየት ቁጥሮች ለቁጥር ይህን ያህል መቶ ይህን ያህል ይህንን ያህል እንዲያረኩ ከማለት በመለስ እንግዲህ ብዙ ተብለዋልና እስካሁን ድረስ። አሁን ደግሞ እስቲ ጥራት ያለው አገልግሎት ወደሚሰጥበት እንሸጋገር የሚለው የኛ ነው፣ የአማራጫችን ማዕከል ነው የሚሆነው። መሰረት መጣሉ ይከፋል እንዴ? እንደተባለው ገና እንግዲህ አሁን ገና ነው ልማቱም እድገቱም የሚጀመር ያለውና ብዙ ግድሎቶች ይኖራሉ በተጨባጭ። በዛም ላይ ህንፃው ራሱ መሰራቱ አይጠቅምም። እርስዎ ለሚሉት እንግዲህ ወደፊትም ለማስተካከልም ከሆነ ከዛ በመነሳት ሊሆን አይችልም። መቼም ማንም በእኛ ደረጃ ይህንን ህዝብን እንዴት አገልግሎት እንስጥ የምል ግንዛቤ ያለው ሰው የተያዙትን ኮንሶሊዴት እየተደረገ ማለት ብቃቱን ነው እያረጋገጡ፣ ሌላውን እየጨመሩ የመሄድ አገልግሎቶቹን ደግሞ ለሁሉም ተደራሽ በሚሆን ማዕከል ለምሳሌ እነዚህ ስፔሻሊስት የሆኑ ማዕከላትን እንደዚሁ ሁለት ክልሎችንም በሚያገለግል ብዙ ዞኖችን በሚያገለግል እንደዚህ ማዕከሎች ላይ እየተደረጉ የመሄዱ አስፈላጊነት እሱን ነው ምሳሌ እያደረግ ያለ ነው። ምናልባት ከዛኛው ከህንፃ ከመስራቱ ቆጠብ ብሎ ኦልሬዲ የተሰሩትን በአስፈላጊ መሳሪያዎች የሕክምና መሳሪያዎች ውድ ናቸው። ሁሉም ቦታ ላይ ማዳረስ አይቻልም። ባለሙያውም ቢሆን ነው በብቃት አገልግሎት እንዲሰጥ ከተፈለገ ረዥም አመታት የተማረና እንደዚሁም ልምምድ ያደረገ ነው ሊሆን የሚገባው። እና ለምንድን ነው ከዚህ ሀገር የተማሩ ሐኪሞች የአሜሪካን ሀገር ሄደው በቀጥታውኑ ወደ ስራ የማይሰማሩት? እንደገና ፈተና ያለፉ፣ እንደገና ይሄንን አልፋችሁ ይሄን ያህል አመት ምንድን ነው ሬዚደንሲ ስሩ ምናምን የሚባለው ይህ እንግዲህ የሰውን ልጅ ማከምን የሚያህል ከፍተኛ ጥንቃቄ የሚጠይቅ እሱ እንኳን እንግዲህ የዚህን እና የኢትዮጵያን ማወዳደሩ በጣም ከባድ ነው። ኢትዮጵያ ብዙ ሀኪሞች ያሏት የኢትዮጵያ የሕዝብ ነፍስ የሚቀለድበት መለማመጃ ነው። መቀለድ ሳይሆን ነው፣ መቀለድ ሳይሆን የተወሰኑ ሀኪሞች ናቸው ያሉ። ቢያንስ በነርስም ደረጃ ሊገለገሉ የሚገባቸው ሀኪም ደርሶባቸው ማያውቅ አካባቢዎች አሉ። እንግዲህ ቅንጦት ይሆናል። በየአካባቢው ሐኪም ይሁን ከተባለ ኢትዮጵያ የለምም፣ ሐኪሞችም የሉም በበቂ እና በዛ ደረጃ ያለ ነው። ኢትዮጵያ ማለት ነው። አንደኛ በማስተማሩ ሂደትም ውስጥ አለሁበትና እንደው ይፈራሉ፣ ይጨርሳሉ። ነገር ግን ያለው ስርዓት በሕክምና የመጀመሪያ ዲግሪ ያገኘውንም ተለማማጭ አክምንም ቢሆን ማቆየት የማይችል ስርዓት ነው ያለው በሀገሪቱ። ኢንሴንቲቭ ባለው በአቅሙ ቢሆን በቂ አይደለም። የስራ ሁኔታ በቂ አይደለም ሲባል አንድ ወጣት ሐኪም በሽተኛው ሲሞት ነው ቁሞ የሚያየው። መሳሪያ የለውም፣ አስፈላጊ መድኃኒቶች የሉትም። ስለዚህ ይህንን ማለታችን ነው እኮ እነዚህ መጥበብ አለባቸው፣ እየቀነሰ መሄድ አለበት። ስለዚህም በብዛት የእነዚህ የምንገንባቸውን ሪሶርሶች ወደ ኳሊቲ ወደ መጨመሩ መሄዱ አስፈላጊ ይሆናል። ያንን ማዕከል አድርጎ ነው መንቀሳቀሱ። የቀሩቶ የፈለጓቸውን ሀብታም ሊሆኑ ይችላሉ። ነገር ግን እኛ ደግሞ በአቅባችን እነሱ ሺህ ሆስፒታሎች ቢኖሩ አቸው እኛ ደግሞ ሁለት መቶዋንም መጠናክረን ስፔሻሊስት የሆኑ ማዕከላትን መፍጠር የሚያቅተን አድርገን አናየውም። በእኛ እምነት ፕሮፌሰር በየነ ጴጥሮስ መድረክ እና የመድረክ አባል ድርጅቶች በዚሁ ምርጫ እናሸንፋለን የሚል እምነት አላችሁ? በዚህ ምርጫማ የጨዋታው ሜዳ ለሁሉም እኩልና ነፃና ታማኝነት ያለው ቢሆን አሸነፍ እንደምንችል አንዱ በመድረክ ዙሪያ ያለን ድርጅቶች ከዚህ በፊትም ያሳየነን ኢህአዴግን በተንቀሳቀስንባቸው ውሱን አካባቢዎች ዘጠና ከመቶ ያሸነፍንበት ጊዜም አለ። እኔ እንደ ምሳሌ የምጠቅሰው በሃዲያ ዞን በከምባታ ጠምባሮ አካባቢ ኢህአዴግን እኮ ዘጠና ከመቶ አሸንፈን እናውቃለን። ዋናው አሁን ትልቁ ስጋታችን ባለፈው በሁለት ሺ ሁለት ወይም በፈረንጅኛው በሁለት ሺ አስር በተደረገው ምርጫ ኢህአዴግ አንድ አውራ ፓርቲ ሆኜ ሀገሪቷን ለብቻ አስተዳድራለሁ በማለት አውጆ ዘጠና ዘጠኝ ነጥብ ስድስት አሸነፍኩ ካለበት ጊዜ ጀምሮ የምርጫው ምህዳር ጉዳይ ከፍተኛ ችግር ውስጥ ነው ያለው። ይህንንም ለማስተካከል ባለፈው አምስት አመት አግሎ የሚያነጋግረውን አላገኘም። ኳንተርፓርት አጣ ማለት ነው። ብቃት ያለው ሜዳሩን ከኛ ጋር ተነጋግሮ የሚደራደር ብቃት በኢህአዴግ በኩል ስላልታየ እንዲያው ችግሩ እንዳለ ተንከባለሁ አሁን እንዳለንበት ሁኔታ ደርሰናል። እና እንግዲህ ኢህአዴግ እስካሁን የሚያደርጋቸው ዝግጅቶች ሁለት ሺህ ሁለት ያደረገውን ለመድገም ነው፣ እያየን ያለ ነው። ምርጫ አስፈጻሚዎቹን እንዴት እንደመደበ ምርጫ ታዛቢዎችን እንዴት እንደመደበ የዓለም አቀፍ ታዛቢዎች እንዳይገቡ እንዴት እንደከለከለ፣ የአውሮፓ ሕብረት ለምሳሌ ተከልክሏል፣ አልተጋበዘም። መጋበዝ አለበት ታዛቢዎችን ለመላክ፣ የአሜሪካን መንግስትም ጠይቆ መልስ ተነሳን ነው የሚሉት። ማንም የውጭ አካል ያለው መንግስት ሳይጋብዝ ምርጫውን ሂደት መጥቶ መታዘብ እንግዲህ ከዓለም አቀፍ አሰራር ውጭ እንደመሆኑ እንደዚህ እንደዚህ ሁሉ ሁኔታዎች አንድ ላይ ሲሆኑ ምርጫ ሆነ ያደግ እንደ ሁለት ሺህ ሁለቱ ጊዜም ሁሉንም ጠቅልዬ አሸንፍ ያለሁ ለማለት በተዘጋጀበት ሁኔታ ነው እኛ ጥረት እያደረግን ያለ ነው እና ያ ባይሆንማ እንደምናሸንፍ ቅንጣት ያህል ጥርጣሬ አይኖረኝም። እዚህ ላይ ግን ዓለም አቀፍ አሰራር ብለውኛል። ይሄ የምርጫ መታዘብ ጉዳይ የሁሉም ሀገሮች ምርጫ ታዛቢዎች ይኖሩታል። የሌላ ሀገሮች ታዛቢዎች ይኖራሉ። እንደየሁኔታው ነው። የአሜሪካ ነገርንም ምርጫ እንኳን ከአውሮፓ ድረስ ሄዶ የሚታዘቡ ወገኖች እንዳሉ ይታወቃል። በተለይ በጀማሪ ዴሞክራሲዎች ኦኬ። ኢትዮጵያ እንግዲህ በዛ ክልል ነው የምትቀመጠው። በተለይ ፓርቲዎች ከውድድሩ በኋላ ውጤቱ ላይስማሙ የሚችሉበት ጭቅጭቆ ሊነሱ የሚችሉበት ሁኔታዎች ይነሳሉ ተብሎ ግምት በተወሰደባቸው አካባቢዎች በሙሉ በተለይ ያለም አቀፍ እይታ የመኖሩ ነገር ሁኔታዎችን እያገዘ ነው የኖረው። ይሄ ያለም አቀፍ ተመክሮ ነው። ስለዚህ ኢትዮጵያ ከዚያ ውጭ የመሆኑ በዚሁ ፓርቲ ያንን ከዚያ ውጭ የማድረጉ በተለይም ደግሞ የሀገር ውስጥ ሲቪክ ማህበራት በታዛቢነት ሊቀርቡ ብቃት የማይኖራቸው ደረጃ ላይ በዚህ ባወጣው ህጉ ምክንያት ባሉበት ሁኔታ እና ያደግ ብቻውኑ ተዋናይ ሆኖ ማንም ምስክር በሌለበት እንግዲህ መቶ ለመቶም አሸንፍ ያለሁ ለማለት የተዘጋጀበት ነው ሚመስለኝ። ባወጣው ህግ መሰረት አሉኝ። ምን አይነት ህግ ወጥቷል? ህግማ የምርጫ ህግ እኳ አለ። ምርጫ ህጎች ተግባራዊ ቢሆኑ እኛም እኮ ምንም ችግር የለብንም። አይ በሌላ ስለተረዳሁት ነው። በዚህ በምርጫ ህጉ ምክንያት ሲሉ ታዛቢዎችን የሚከለክል አይነት ያለ መስሎ ስለተሰማኝ ነው እኔ በተረዳሁት እሱ እንዲያብራሩልኝ ብዬ ነው። የለም እንዲህ አይነት ስሜት ያለውን ንግግር አላረኩም። የኢትዮጵያ ያለው የምርጫ ህግ ታዛቢዎችን አይከለከልም። የኢትዮጵያ ህግ ደግሞ ታዛቢ ያለበት መሆን ከፈለጉ እንግዲህ ምርጫ ውስጥ ስቴክሆልደርስ ወይም ባለ ድርሻዎች አለን የእኛም እንትን ግንዛቤ ውስጥ መግባት አለበት፣ እና ይሄ ይሄ ሁሉ እንግዲህ ዓለም አቀፍ ተመክሮም ተወዳዳሪ ፓርቲዎች እየፈለጉ አንዱ የበላይነት አለኝ የሚል አይሁንም ብሎ ምርጫዎች የመቀጠላቸው ነገር በውጤቱ ታማንነት እንደማይኖር መግባባትም ላይፈጠር እንደሚችል ያለ መግባባት ደግሞ ለሀገራችን ጠቃሚ እንደማይሆን ከሰራዘጠኝ ዘጠና ሰባቱ ምርጫ በኋላ የተከሰተውም የቅርብ ጊዜ ትውስታችን ነው እና ይህን ይህን ሁሉ ለማስወገድ ተማምኖ መሄዱ ጠቃሚ ነው። እኛ ለምንፈልገው ለዚህ ዲሞክራሲያዊ ሽግግርና ውሳኔ ላይ አደራረስ ህዝቡ ይበል ይወስን ለምንለው በጣም ወሳኝ ነው እና ታዛቢዎችን መፈለጋችን ሌላ ምክንያት ኑሮን ወይም ፈረንጂን ወይም የውጭ ሰውን ነው እናመልክበታለን አይነት ሳይሆን ጠቃሚ ነው፣ ጠቃሚ ነው እና ስነ ስርዓቱንም ያስከብራል። አንዳንዱ ጋር ከህግ ወጣ ነገር በስርዓት የሚዳዳው ካድሬ ነው ለራሱም ካሸነፈ ስራ ነው ተቀጣኖ ሹም ነው የሆነውና ከዚያም ቨስትድ ኢንትረስት ስላለው ያን ሁሉ እንዲቆጠብ ያደርጋል ይገድባል፣ በምለው ጠቃሚ ሚናው ነው እንጂ እኛ የተለየ ኢንትረስት ይኖረውን አይደለም። እሺ፣ እንግዲህ ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም ለተሰጠኝ እድል እጅግ አመሰግናለሁ። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሰዓት በሚተላልፈው ስርጭት እንደገና እንገናኛለን ፕሮግራሙን የመራልን ሀይሉ ታምራት ነው በነገው ፕሮግራማችን እስክንገናኝ በደህና ቆዩን

ላንቺ ብላኝ እንጂ አላላል ተመቸን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

Washington.